ምዕራባዊ ኤርትራ አንጃሃይ በተባለ አካባቢ በተከሰከሰው ሄሊኮፕተር አደጋ የሞቱት አራት ሰዎች የቀብር ስነ ስርዓታቸው ተፈጽመዋል። በአደጋው ህይወታቸው ካለፉት መካከል አንዱ የፕሬዝዳንታዊ ጽህፈት ቤት አባል ሲሆኑ፣ ሶስቱ የኤርትራ የአየር ኃይል ባልደረቦች መሆናቸውን ጠቅሶ የአስመራው ዘጋቢያችን ብርሃነ በርሄ አጠር ያለ ዘገባ አድርሶናል። በአደጋው የሞቱት የኤርትራ አየር ኃይል አባሎች ካፒቴን ንጉሰ ናይዝጌ፣ ምክትል መቶ አለቃ ሙሴ ገብረ ህይወት፣ ጄኔራል ኤርክራፍት ተወልደ መድህን እስጢፋኖስ፣ እንዲሁም የፕሬዚዳንት ጽሕፈት ቤት አባል የሆነው ሀምሳ አለቃ ሽሻይ ተስፋ ማርያም መሆኑን የመንግስት ዜና ምንጮች አመልክተዋል። የሄሊኮፕተር መከስከስ አደጋው ያጋጠመው የብሔራዊ አገልግሎትና የሳዋ ወታደራዊ ማሰልጠኛ 25ተኛ ዓመት የብር መታሰቢያ በዓል ስነ ስርዓት ላይ ተሳትፈው ሲመለሱ ባጋጠመው ያልተጠበቀ የአየር ሁኔታ መቀያየር ሄሊኮፕተሯ ከጋራ ጋር ተጋጭታ በመከስከሷ መሆኑን የተገኘው መረጃ ያመለክታል። የቀብር ስነ ስርዓታቸው ፕሬዝደንት ፕሬዚደንት ኢሳያስ አፈወርቂ የመንግስት ከፍተኛ ባለስልጣኖች፣ የሟች ቤተሰቦች የስራ ባልደረቦቻቸውና በሺዎች የሚቆጠሩ የአስመራ ነዋሪዎች በተገኙበት ነሐሴ 9 2019 በአስመራ የአርበኞች መቃብር ተፈጽሟል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ